የማኅበራዊ መገናኛ ዘዴዎች ቅኝት። ጤና ይስጥልኝ አድማጮች። ባለፉት ጥቂት ቀናት የኢትዮጵያ መከላከያ ከአማራ ልዩ ኃይል ሚሊሺያና ፋኖ እንዲሁም ከአፋር ኃይሎች ጋር በመጣመር በሰሜን ኢትዮጵያ ተደጋጋሚ ድሎችን ማስመዝገቡን እያሳወቀ ነው። አሸባሪ ያለው የህዝባዊ ወያኔ ሓርነት ትግራይ በምህፃሩ ህወሓት ተዋጊዎችን ገሚሱን በመደምሰስ ቁስለኛና ምርኮኛ በማድረግ ቀሪው እንዲሸሽ ማድረጉን ይፋ አድርጓል። ህወሓት በበኩሉ ከአማራና አፋር ክልሎች ኃይሉን ያስወጣው በራሱ ፍቃድ መሆኑን ገልጧል። መንግሥት በበኩሉ ህወሓት ስለተናገረው ሲገልጥ ራሱንና ሌላውን ለማታለል የተፈጠረ የውሸት ትርክት ብሎታል። ህወሓት ከፍተኛ ኪሳራ እንደደረሰበትም አስታውቋል። ቱርክ ሰው አልባ ደምሳሽ ጤያራዎችን ወይም ድሮኖችን ለኢትዮጵያ ሸጣለች ያለችው ዩናይትድ ስቴትስ በዚሁ ጉዳይ ከፍተኛ የሰብአዊ ስጋት እንዳ እንዳላት መግለጧ ተዘግቧል። የኢትዮጵያ መንግስት አካታች አገራዊ ምክክር እንደሚኖር ሰሞኑን ይፋ አድርጓል። በምክክሩ የትኞቹ አካላት ሊሳተፉ እንደሚችሉና በምን ጉዳይ እንደሆነ ግን በቀጥታ የተነገረ ነገር የለም። በሶስቱም ጉዳዮች ላይ በማህበራዊ መገናኛ አውታሮች የተሰጡ አስተያየቶችን አሰባስበናል። አብራችሁን ቆዩ። ሰሜን ኢትዮጵያ ባለው ጦርነት የኢትዮጵያ መከላከያ፣ የአማራ ልዩ ኃይል እና ሚሊሻ ፋኖ፣ የአፋር ልዩ ኃይል እና የየአካባቢዎቹ ታጣቂዎች ህወሀትን በማሸነፍ በርካታ ከተሞችን መቆጣጠራቸው ተገልጧል። በዚሁ ሳምንት መጀመሪያ ላይ ህወሀት ከአማራና አፋር ክልሎች ስለመውጣቱ ባሳወቀበት ወቅት የፈረንሳይ ዜና አገልግሎት ኤኤፍፒ የህወሀት ቃል አቀባይ ጌታቸው ረዳን አነጋግሮ ነበር። ቃል አቀባዩ ከእነዚህ ቦታዎች ወደ ትግራይ ለመልቀቅ ወስነናል ለሰብአዊ እርዳታ በሩን ለመክፈት እንፈልጋለን፣ ማለታቸውን የዜና ምንጩ አስነብቧል። ለህቆ ነው እንዲ የወጣው የአድማሱ ወርቅነህ አጭር የፌስቡክ አስተያየት ነው። ጄሪ ጸጋዬ በበኩላቸው ተሸንፎ ነዋ የወጡት ሲሉ ባጭሩ ጽፏል። ህወሀት በኢትዮጵያ ኃይሎች በደረሰበት ሽንፈት ማፈግፈጉን ለመሸፋፈን እየሞከረ ነው ሲል የኢትዮጵያ ኮሚኒኬሽን አገልግሎት ረቡለት ባወጣው መግለጫ አስታውቋል። ህወሀት ዳግም ለኢትዮጵያ አንድነትና ሉዓላዊነት ስጋት በማይሆንበት ደረጃ እስከሚደርስ ድረስም መከላከያ አስፈላጊ ያለውን ማንኛውንም እርምጃ እንደሚወስድ የመንግስት ኮሚዩኒኬሽን አገልግሎት ገልጧል። ቶክ ኦሎክ ፑክ የተባሉ የፌስቡክ አስተያየት ሰጪ የትግራይ ኃይሎችን ያባረረው የኢትዮጵያ መከላከያ አይደለም፣ በራሳቸው ውሳኔ ግጭቱ እንዲያከትም ወደ ትግራይ ክልል የተመለሱት ብሏል። ተሸንፈን ወጥተናል ማለት በእርግጥ ሼም ስለሆነ እንደዚህ ማለቱ ይሻላል ያሉት ደግሞ ሸምስ ኤን ሴልማን ናቸው። በፌስቡክ የሕወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በበኩላቸው ለተባበሩት መንግስታት ድርጅት በዚሁ ሳምንት ጻፉት በተባለው ደብዳቤ የሚመሩት ጦር የአማራና የአፋር ክልሎችን ለቆ እንዲወጣ ማዘዛቸውን የፈረንሳይ ዜና አገልግሎት አስነብቧል። ከዚህ ቀደም ግን ትግራይ ላይ መንግስት አደረገ ያሉት ከበባ እስኪነሳ ድረስ ከአማራና አፋር ክልሎች እንደማይወጡ አሳውቀው ነበር ሲል ይኸው የዜና ምንጭ አክሎ ጠቅሷል። የጨነቀ ዕለት አለ ሲሉ ጽፏል ዝናሽ ወርቁም። ተሸንፈው ነው የፈረጠጡት፣ እየመረረ ዋጠው። አስተያየቱ የአብርሃም ታደሰ ነው። ፍስሐ ኩሩ ፍቅሩ ደግሞ እውነት ከኢትዮጵያ ጋር ነው፣ ሀገራችን ታሸንፋለች ሲሉ ጽፏል። የዩናይትድ ስቴትስ ባለሥልጣናት ቱርክ ሰው አልባ ደምሳሽ ጥያራዎችን ማለትም ድሮኖችን ለኢትዮጵያ ሸጣለች ያም እጅግ ያሳስበኛል ማለቷን ሰሞኑን የውጭ የዜና ምንጮች ዘግቧል። ሮይተርስ የዜና ምንጭ ረቡለት ባስነበበው ጽሑፉ ጥያራዎቹ ከቱርክ ለኢትዮጵያ ተሸጡ መባሉ ለዩናይትድ ስቴትስ መንግስት ከፍተኛ የሰብአዊ ስጋት እንዳሳደረበት ዘግቧል። አንድ የምዕራቡ ዓለም ባለስልጣን ነገሩኝ ያለው ይኸው ዘገባ ዩናይትድ ስቴትስ የጦር መሳሪያዎች ለኢትዮጵያ እንዳይሸጡ የጣለችው እገዳ ሳይጣስ አይቀርም የሚል ስጋት እንዳላት ጠቅሷል። በዚህ ጉዳይ ላይ እጅግ በርካታ አስተያየቶች ተሰጥቷል እና ምን ይሁን ሲሉ ዘገባው ላይ ያላቸውን ተቃውሞ በጥያቄ የጀመሩት ማይክስም የተባሉ የፌስቡክ ተጠቃሚ ናቸው። ዩናይትድ ስቴትስ ለሳውዲ አረቢያዎች ጦር መሳሪያዎችን እንደምትሸጥና በዚያም የየመኖች ህይወት አደጋ ላይ መውደቁን በመጥቀስ እስኪ የዚህን ፍትሐዊነት አሳዩ ሲሉም አክሏል። ታሜ ሸቱ በበኩላቸው ሰላማዊ ዜጎች ለጥቃት እንደሚጋለጡ ካወቀች ለምን እሷ በመካከለኛው ምስራቅ እንደፈለገች ትጠቀምበታለች ነው? የእነሱ ህይወት አያሳስብም ወይ ሲሉ ለአሜሪካ ጥያቄ አቅርበዋል። እና ቱርክ አልሸጥኩም አላለች ኢትዮጵያም አልገዛውም አላለች ምን አይነት ውንጀላ ነው? በማለት የጠየቁት ኢብራሂም እንድሪስ ናቸው። በፌስቡክ አሜሪካ እንደ ዘመነ መሳፍንት በጎራዴ እንድንሞሻለቅላት ነው የፈለገችውም። እሷ ኒውክሌየር የታጠቀችው ለራሻ ልታበራላት ነው በማለት የተሳለቁት ደግሞ ስንታየው ትእዛዙ ናቸው። ለምንድን ነው ግን ዩናይትድ ስቴትስ በህወሀት እጅ ስለተገደሉ ስለተጨፈጨፉና ስቅየት ስለደረሰባቸው ግድ የማይሰጣት ሲሉ በትዊተር የጠየቁት ደግሞ ሄኖክ ታደሰ ናቸው። ኢትዮጵያ የፈለገችውን የጦር መሳሪያ የመግዛትና ሀገሪቱን የማስጠበቅ መብት አላትም ሲሉ አክሏል። ለምለም ታደሰ የተባሉ የትዊተር ተጠቃሚ ተማፅኗቸውን ለዓለም አቀፉ ማህበረሰብ አቅርበዋል። ትግራይ ውስጥ የምንለምነው ምግብን እንዲወርድልን እንጂ ቦምብ እንዲጣልብን አይደለምም ብሏል። ኤስ ደብሊው ትግራይ በሚል ሌላ የትዊተር ተጠቃሚ ቱርክ ለኢትዮጵያ የምትሸጣቸው ሰው አልባ ደምሳሽ ጢያራዎች ትግራይ ውስጥ የሚኖሩ በርካታ ሰዎችን ፍርሃት አንግሶባቸዋል ሲል ጽፏል። መልእክታቸውም ለሰሜን አትላንቲክ ቃል ኪዳን ድርጅት ናቶ እንዲደርስ የድርጅቱን የትዊተር አድራሻ አያይዟል። ቱርክ መስሚያዋ ጥጥ ከሆነ ረፋፍዷል። የጌዲዮን ገረመው አጭር መልእክት ነው። በነገራችን ላይ አገራት ድሮን እንዳይጠቀሙ የሚከለክል ሕግ አለ እንዴ? ይህን ደግሞ የጠየቁት አርጋ ታድ ናቸው። ፌስቡክ ላይ መጀመሪያ አፍጋኒስታን ውስጥ በድሮን ለጨፈጨፍሻቸው ንጹሐን ኃላፊነት ውሰጂ በሏት ሲሉ ጽፏል። የዩናይትድ ስቴትስን አቋም በመቃወም በሱሪያ፣ በኢራቅ፣ በአፍጋኒስታን ለሰብአዊ መብት እቆረቆራለሁ በምትሉ አሜሪካ በድሮንና በጦር ጀቶች ያለምንም ርኅራሄ የፈጀቻቸው ንጹሐን ደምስ ማነው የሚጮላቸው ወይ አሜሪካ ሲሉ ትዝብታቸውን ያሰፈሩት አቡ ፈይሰል ናቸው። በፌስቡክ ጽሑፋቸው ዳውድ አብራር ምን ነው የጆ ባይደን መንግሥት ዓለም የአሜሪካ ግዛት ናት አለሳ ብሏል። ባጭሩ በዚሁ ወደ ቀጣዩ ርዕስ እንሻገር። ሌላው የሰሞኑ መነጋገሪያ የሆነው በመንግስት በኩል አካታች አገራዊ ምክክር ለማካሄድ አስፈላጊው ዝግጅት እንደተደረገ መገለጡ ነው። የመንግስት ኮሚኒኬሽን አገልግሎት በዚሁ ሳምንት እንዳስታወቀው ምክክሩን ለማስጀመር ነጻና ገለልተኛ ተቋም ስለሚያስፈልግ ምክክሩን የሚያስተባብር ኮሚሽን ለማቋቋም ረቂቅ አዋጅ ተዘጋጅቶ በሚኒስትሮች ምክር ቤት ጸድቆ በህዝብ ተወካዮች ምክር ቤት ለማጸደቅ ዝግጅት እየተደረገ ነው ብሏል። ምክክሩ ግን በምን ጉዳይ እንዴትና ከማን ጋር እንደሚደረግ ይፋ አልተደረገም። በሂደት የሚታወቅ ይሆናል ግን ተብሏል። ሀገራዊ ምክክርና ድርድር የተለያዩ ጉዳዮች መሆናቸው መታወቅ አለበትም ብሏል ኮሚሽኑ። ሚሚ ሚሚ ፌስቡክ ላይ ባሰፈሩት አስተያየት ሁሉም የሽብርተኛ ቡድኖች እጅ ሰጥተው የኢትዮጵያን ህዝብ ይቅርታ ይጠይቁ ብሏል። ድርድር አይታሰብም ሲሉም አክሏል። ጦርነት ለማንም አይበጅም፣ ስለዚህ ድርድር ይበጃል ያሉት ደግሞ ካማሽ ብርሃኑ ናቸውም። የትግራይ ምሁራን ቢሳተፉ ጥሩ ነው ያሉት አብዱ ሺፋ፣ ህዋት ግን አይመለከተውም ብሏል። ኤልሲ አማኑኤል ጦርነቱ እኳ አልቋል ከማን ጋር ነው የምንደራደረው ሲሉ ተሳልቋል። የህወሀት ጦር የማዕከላዊ እዝ ባልደረባ ጀኔራል ጻድቃን ገብረ ትንሣኤ ይህንኑ ተመሳሳይ ቃል ከዚህ ቀደም በቅርቡ ተጠቅመው ሲናገሩ በቴሌቪዥን ታይተው ተሰምተውም ነበር። በተወካዮች ምክር ቤት አሸባሪ በሚል ከተሰየመው ህወሀት ጋር መደራደር የሚቻልበት ማዕቀፍ እንደማይኖር የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ትናንት ተናግሯል። የሚካሄደው ሁሉን አቀፍ ውይይት ነውም ብሏል። ህዝብን አቀፍ ውይይት ይካሄዳል፣ ድርድርም ውይይትም አይደለም ሲሉም አክሏል። አድማጮች፣ በሦስት ጉዳዮች ላይ ያስተነትነው የማኅበራዊ መገናኛ አውታሮች ቅኝት ዝግጅታችን በዚሁ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።